የት ሰፈር ባንክ ይገኝ ይመስልሃል? አዲስ ከተማ ውስጥ ሁለት ባንኮች እንዳሉ አውቃለሁ። የቱን መኪና ተከፍቶ አገኘኸው? እኔ ስመጣ ቀዩ መኪና ክፍቱን ሆኖ አየሁት። የትኛውን ቤት መክፈትና መዝጋት ትችላለህ? ሁለቱን ቤቶች ብቻ መክፈትና መዝጋት እችላለሁ። የውጭ ጉዳይ ሚኒስቴር ሰራተኞች በሙሉ የት እንደሄዱ ታውቃላችሁ? ዛሬ ስራ ስለማይሰሩ ወደ መስሪያ ቤታቸው አልመጡም። አዲስ ከተማ ወዳለው ቤተ መጻሕፍት የሚሄድ ማን ነው? አቶ ከበደ ነው። እዚህ ካሉት ሰዎች ወንድም ማንኛው ነው? ሴቶች መካከል የተቀመጠው ረጅሙ ሰው ነው። አዲስ አበባ ውስጥ የትኛዋን ሴትየዋ አየሃት ነበር? ቀይ ልብስ የለበሰችዋን ሴት አይቻት ነበር። ስለ ማንኛው ነገር ትነግረኛለህ? ስለምንም ነገር አልነግርህም። የሰጠህኝን ገንዘብ ለማን እንድሰጠው ትፈልጋለህ? ለእናቴ እንድትሰጥልኝ እፈልጋለሁ። ስለ የትኛው አገር መናገር ይፈልጋል? ስለ አሜሪካ መናገር ይፈልጋል። የትኛውን መኪና መጓዝ ትፈልጋለህ? ትንሿን መኪና መጓዝ ትፈልጋለሁ። የትኛዎቹ አስተማሪዎች ለእረፍት ወደ አሜሪካ ይሄዳሉ? ሁሉም በሙሉ ይሄዳሉ። እነማን አማርኛ እንዲማሩ ትፈልጋለህ? ከውጭ ጉዳይ ሚኒስቴር ሰራተኞች አንድ ወይም ሁለት ሰዎች እንዲማሩ እፈልጋለሁ። የትኛውን ጠረጴዛ ተዋሰው? አዲሱን ጠረጴዛ ተዋሰ። ምሳቸውን ለምን እዚህ መብላት አይፈልጉም? እዚህ ምሳ ለመብራት በጣም ውድ ነው። ይህን ደብዳቤ ለማንኛው ሰው መስጠት አለብኝ? ለትምህርት ቤቱ ሹም መስጠት አለብህ። ስትመጡ ማንም ሰው አላያችሁም? የለም፣ ማንም ሰው አላይንም? ማንም ቢጠይቃችሁ ስለ ሰራ ነው አትናገሩም? የለም አንናገርም። አልማዝ ወደ ዋና ስትሄድ የምትበላው ምንም አልወሰደች? የለም ምንም አልወሰደች። ስለ ቤተሰቦችህ ምንም አልሰማህ? የለም እስካሁን ምንም አልሰማሁ። አገራችሁ መቼ ደርሳችሁ ተመለሳችሁ? ከአንድ ወር በፊት ደርሰን ተመለስን። ማንኛውን ሰው መጥራት ፈልጋችሁ ነበር? የአቶ ዮሐንስን አባት መጥራት ፈልገን ነበር። የትኛዎቹን ቤቶች ሊገዙ ይፈልጋሉ? በስተቀኝ ያሉትን ሁለት ቤቶች መግዛት ይፈልጋሉ። የትኛዎቹን ጋዜጣዎች አንብህ ጨረስክ? ጠረጴዛው ላይ ያሉትን አንብቤ ጨረስሁ። ስለ ማንኛዎቹ አገሮች ማስተማር ትችላለህ? ስለ ኢትዮጵያና አሜሪካ ማስተማር እችላለሁ። ወደ አገራችሁ ከነ ማን ጋር መሄድ ትፈልጋላችሁ? ከነ አልማዝ ጋር መሄድ እንፈልጋለን። አቶ ዮሐንስ እዚህ የመጣው እንዲመጣ ስለ ነገራችሁት ነው። አዎ እንዲ መጣ ስለ ነገር ነው ነው።